የማኅበራዊ መገናኛ ዘዴዎች ቅኝት ሳምንቱ የተንደረደረው የዚምባብዌ የቀድሞ ፕሬዝዳንት ሮበርት ሙጋቤ ሥልጣናቸውን በገዛ ፈቃዳቸው ለመልቀቅ የመወሰናቸውን ዜና በማስተጋባት ነበር። ጓድ ሮበርት ሙጋቤን እንደ ምን ቀን ከዳቸው የሕዝቡ ከዳቸው የሕዝቡ ጭፈራና ፈንጠዝያ፣ የምዕራባውያኑ ጋዜጠኞች ቡረቃ ብሎም የሌላኛው አምባገነን የመተካት ዳርዳርታስ ምን ይመስላል የዛሬው ዝግጅታችን ዋነኛ ትኩረት ነው። ውሃ የሕይወትና የሞት ጉዳይ ነው ስላለችው ግብፅና የህዳሴው ግድብ ላይ የተሰጡ አስተያየቶችንም እንቃኛለን። ኢትዮጵያውያን እስረኞች በተለያዩ እስር ቤቶች ሰቆቃ ይደርስባቸዋል የሚሉ አስተያየቶችም በማህበራዊ መገናኛ ዘዴዎች ተነቧል። የዛሬው የማህበራዊ መገናኛ ዘዴዎች ቅኝት ዝግጅታችን ትኩረት ነው። አብራችሁን ቆዩም ዚምባብዌን ከቅኝ ግዛት አንስቶ ለ37 ዓመታት ያህል የመሯት እንደ ፓርቲ አባሎቻቸው አጠራር ጓድ ሮበርት ሙጋቤ በዚህ ሳምንት ስልጣናቸውን የለቀቁት ከብዙ ውዝግብ በኋላ ነበርን። ዛኑ ፒኤፍ የተባለው ፓርቲያቸው የሰጣቸው የ24 ሰዓት ገደብ ማክሰኞ ዕለት ሳይጠናቀቅ በፊት ምሽት ላይ ብቅ ብለው ንግግር ሲያሰሙ እንደተጠበቀው ስልጣናቸውን ስለመልቀቃቸው ይናገራሉ ተብሎ ነበርን። እሳቸው ግን ስልጣኑን ተቆጣጥረው የቤት ውስጥ እስረኞች ያደረጓቸውን ጄኔራሎች አመስግነው ሁሉም ነገር በቀና መንፈስ ለሀገር ጥቅም ሲባል ነው የተደረገው የሚል እምነት እንዳላቸው፣ ስልጣን ስለመልቀቃቸው ግን አንዳችም ሳይገልጡ ለ20 ደቂቃ ግድም ንግግር አሰሙም። ያሳሰባቸውን ነገር ለማስመዝገብ የተጓዙበት መንገድ ጥቅምና ጉዳቱ ምን ይሆንምን። እኔ እንደ ዚምባብዌ ፕሬዚደንትና ጠቅላይ ጦር አዛዥነቴ ትኩረቴን እንዲስብ ላደረጉት ጉዳይ እውቅና ሰጣለሁ። እናም ይህ የሆነው ከእውነት በመነጨ መንፈስ ብሎም ለሀገሪቱ መረጋጋት ጥልቅ ከሆነ አርበኛዊነትን መቆርቆር ነው ብዬ አምናለሁ፣ ዲፕ አንድ ፓትሪዮቲክ ኮንሰርን። ሙጋቤ በስተመጨረሻም የመጨረሻ ንግግራቸውን ቴሌቪዥን መስኮት ላይ አፍጥጦ ሲጠባበቃቸው ያመሸውን ተመልካች በኪስዋይሊ አፍ አሳንቴ ሳና ብለው አመስግነው ተሰናበቱ። ንግግራቸውን የቴሌቪዥን መስኮት ላይ አፍጥጦ ሲከታተል የቆየው ዓለም በማኅበራዊ መገናኛ አውታሮች ላይ ንግግራቸውን እየመነዘረ የየበኩሉን አስተያየት መሰንዘር ጀመረም። ስልጣን ለቀቅ ያለው አላሉም? ምንድን ነው እየሆነ ያለው እንዲሁም ደናደሩ ማለታቸው በእጃዙር ስልጣን ለቅቅ ያለው ማለታቸው እኮ ነው። ሙጋቤ በቴሌቪዥን መስኮት ቀርበው ስልጣን የለቅቅ ያለው ለማለት ኩራታቸው አይፈቅድላቸውም፣ ግን ስልጣኑን መልቀቃቸው አይቀርም የሚሉና ሌሎች መላምቶችም ሲሰነዘሩ ቆዩ። እናም ፓርቲያቸው ሙጋቤን በምክር ቤት ለመክሰስ ዳር ዳር ማለት ሲጀምር እሳቸውም በቁም ስር ወደሚገኙበት ቤታቸው የካቢኔ አባላቶቻቸውን ለስብሰባ ጠሩ። ካቢኔያቸውን ሲጠሩ የመጨረሻቸው ነበር። ከአምስቱ የካቢኔ አባላት በቀር ግን ሌሎቹ ዝር ሳይሉ ወደ ምክር ቤት ማቅናታቸው ነበር ነግረው አፍጣም ሳይቆይ ሙጋቤ ስልጣናቸውን በገዛ ፈቃዳቸው መልቀቃቸውን ለዓለም አወጁ። መዲናይቱ ሀራሬ ጮቤ በሚረግጡ የከተማዋ ነዋሪዎች ተጨናነቀች። ከህዝቡ ፌሽታና ቡረቃ መሃል የሚዘዋወሩ የውጭ ጋዜጠኞች በተለይ ምዕራባውያን እንደ ህዝቡ ጮቤ በሚረቅጥ ድባብ ዘገባ ማቅረባቸው አስተያየት ሰጪዎችን ወይ ጉዳስ ብሏል። በማህበራዊ መገናኛ አውታሮች ሙጋቤ ጻፉት ነው የሚል ደብዳቤን ጨምሮ ድጋፍና ተቃውሞ መሰንዘሩ ቀጠለም። የተክልዬ ባሪያ የተባለ የፌስቡክ ተጠቃሚ የሚከተለውን ጽፏል። የሰው ሀገር ወታደር እንዲህ ቁም ነገር ይሰራል፣ እኛ ሀገር ኮንትሮባንድ ንግዱን ያጧጡፋል። በል ሲለው ወገኖቹ ላይ ይ ጥይት ያዘንባል ምን ይደረግ፣ እውቀት ተቀምሞ በመርፌ አይወጋ ብሏል። አብድረስ ቋ ቋሲት ደግሞ በዛው በፌስቡክ ማንም ዘላለማዊ አይደለም፣ ፕሬዚዳንቱን በሰላማዊ መንገድ ማሰናበቱ ጥሩ ነው፣ ሆኖም የምዕራባውያን እጅ ካለበት የዚምባብዌ መተራመስ አይቀሬ ነው የሚል ጽሑፍ አስነብቧል። ራየ ዮሐንስ 37 ሲል በጥያቄ ምልክት ይጀምርና ስልጣን ለቀቁ ወይስ ስልጣን ለቀቃቸው በማለት በሙጋቤ የስልጣን ዘመን እጅግ መራዘም ተሳልቋል። የዘገየ ውሳኔ ቢሆንም ስልጣን የህዝቡ መሆኑ አስተማሪ ነው የሚል አጠር ያለ አስተያየት የሰነዘረው ደግሞ መንግስቱ ትግስቱ በርታ ነው። ኢትዮ ኦብዘርቫቶሪ በትዊተር ገጹ ባቀረበው ጽሁፉ ህወሓት ሲያምታታ ሙጋቤ ከስልጣን በፈቃዳቸው ለቀቁ ይላል። ይህ ውሸት ነው። ፓርቲው ቀደም ብሎ ከአመራር አውርዶት ፓርላማው ተሰብስቦ ሊፈነግለው እያለ በውርደት ሊገፈተር ሲል ነው በደብዳቤ ለቀቅኩ ያለው ብሏል። ከመልእክቱ ጋርም ሮበርት ሙጋቤ ስልጣናቸውን በራሳቸው ፈቃድ ለቀቁ የሚል የፋና ቴሌቪዥን የድረገጽ ጽሑፍንም አያይዟል። የሺ ሀሳብ አበራ በፌስቡክ ገጹ ላይ ፕሬዚዳንት ሮበርት ሙጋቤን አወድሶ እንዲህ ሲል ጽፏል። እንደ አጼ ሚኒሊክና ቀዳማዊ ኃይለ ሥላሴ እንደነ ማርክስ ጋርቤ፣ እንደነ ማርቲን ሉተር ኪንግ ለጥቁር በመኖር ባለታሪክ ናቸው ያለው የሺ ሀሳብ ነገር ግን ሲል ይቀጥላል። ነገር ግን ምዕራባውያን ሙጋቤን አኮስሰው ማንዴላን አንግሷል። ማንዴላ ለምዕራቡ ምቹ ነው። ደቡብ አፍሪቃ ዛሬም በነጭ ቅኝት የምዘፍን አገር ናት። ዚምባብዌ ግን እንደዛ አይደለችም። ሙጋቤ እንደዛ አይደለም። ጀግና መሪ ሀገሪ ይፈጥራል ሲል ጽሑፉን አጠቃሏል። ማዳም ድማቂያ በትዊተር ያሰፈረው መልእክት ከሺህ ሀሳብ አስተያየት ተቃራኒ ነው። እንዲህ ሲል ይንደረድራል። መቼስ ባለፈው አርባ ዓመት ለበቀል ሲጎነጉኑ አልነበረም አይባልም። ግን ሙጋቤ መሬቱን ነጥቆ ለአራሹ ሳይሆን ለፓርቲው ሹሞችን ያከፋፈለው ይላል። የዚምባቡዌ የቀድሞ ፕሬዝዳንት ሮበርት ሙጋቤ በ37 ዓመት አገዛዛቸው በተለይ በምዕራባውያን ጥርስ ካስነከሰባቸው ነገራቸው አንዱ ሰፋፊ የእርሻ መሬቶችን ከሀብታም ነጭ ዚምባብዌያን ቀምተው ለጥቁሮች ሰዎች ማከፋፈላቸው ነበር። ማዳም ድማቂያ የትዊተር ጽሑፉን የሚቋጨው የሙጋቤን የአስተዳደር ሪዮታ አለምም በመተቸት ነው። የሚከተሉት ማርክሲዝም ደግሞ ገበሬውን አደያየው፣ ህዝቡንም ሊመግብ አልቻለም። ተቃዋሚዎችን አጠፋ። በዛ ላይ ሙስናው በሚል ጽሁፍ የዚምባብዌ የቀድሞ ፕሬዚዳንት ሮበርት ሙጋቤ ለጥቁር ዚምባብያን ጻፉት በተባለ ደብዳቤ ላይ በምድር ላይ ቀናቸው እያከተመ መሆኑን በመግለጥ ወደፊት እሳቸው ከዚህ ዓለም ሲሰናበቱ ዚምባብያን እንደሚያመሰግኗቸው ተናግሯል። ለዚያ ደግሞ እስካሁን ድረስ ከሌሎቹ የአፍሪቃ አገራት በተለየ የአገራቸውን መሬት በነጮች ከመቀራመት ማዳናቸውን ጠቅሷል። እስኪ ሌሎች የአፍሪቃ አገራትን ተመልከቱ፣ ብዙም ሳትርቁ ደቡብ አፍሪቃን እዩ። ማንዴላ መሬቱን ሽጦ ምጣኔ ሀብቱን በሙሉ ለነጮች አስረክቧል፣ ይላል የሙጋቤ ነው የተባለው ደብዳቤም። ደቡብ አፍሪካ የሚኖሩ ጥቁሮች ዝንተ ዓለም ለነጭ ደቡብ አፍሪካውያን ባሪያ ሆነው ይቆያሉ ሲሉ ሙጋቤ አክሏል በማለት ይነበባል። በማህበራዊ መገናኛ አውታሮች የተሰራጨው ደብዳቤ ደሙጋቤ ሙጋቤ ስልጣን የመልቀቅ ዜና ባይሆንም የግብፁ ፕሬዝዳንት አብድልፈታ አልሲሲ ኢትዮጵያን በተዘዋዋሪ መንገድ ሆኖም በጠብቅ በድጋሚ የማስጠንቀቃቸው ዜናም የማህበራዊ መገናኛ ታር ተጠቃሚዎችን ትኩረት ስቦ ነበር። ቀደም ሲል ውሃ ለግብፃውያን የህልውና ጉዳይ መሆኑን በመግለጥ ሀገራዊ ደህንነታቸውን ለማስጠበቅ አቅሙ እንዳላቸው የተናገሩት አልሲሲ የአባይ ውሃ ድርሻ የህይወትና የሞት ጉዳይ ነው ሲሉ ባሳለፍነው ቅዳሜ ማስጠንቀቂያ ሰንዝረው ነበር። አብደል ሀሰን ትዊተር ላይ ያስነበበው የእንግሊዝኛ ጽሁፍ እንዲህ ይላል። ግብፃውያን በአባይ ሊጨነቁ አይገባም። ይሄ በ2020 አባይን ለእስራኤል የማሻገር ስምምነቱን and the would ጫና የመፍጠር ስልት ነው ብሏል። የአብድል ሐሰን ጽሑፍ ከታችና ከላይ የእስራኤል ባንዲራ ሰፍሮ ከመሀል የኢትዮጵያ የግብፅና የሱዳን መሪዎች ሲጨባበጡ የሚታይበት ፎቶግራፍ አብሮ ተያይዟል። የአባይ ውሃ ጉዳይ ግብፅና ሱዳንንም ማወዛገቡ በማህበራዊ መገናኛ አውታሮች የተንሸራሸሩ ጽሑፎች አመላክቷል። የግብፁ ውጭ ጉዳይ ሚኒስቴር ሳሜ ሾክሬ ረቡዕ ዕለት ባሰሙት ንግግር ግብፅ የአባይ ውሃ የሱዳንን ድርሻ ትወስድ የነበረው ከሱዳን እውቅና ውጭ አይደለም ብሏል። ጉዳይ ሚኒስትሩ ይህን ያሉት የሱዳን አቻቸው ኢብራሂም ጋንዶር በቅርቡ ባሰሙት ንግግር ከቅርብ ዓመታት ወዲህ ግብፅ የሱዳንን ድርሻ በተደጋጋሚ እየወሰደች ነው በማለታቸው ነበር። ግብፅ የ1959 ስምምነት በኢትዮጵያ እውቅና እንዲያገኝ ትሻለች ሲል በትዊተር ገጹ የጻፈው ክፍሉ ኬንሶ፣ እንደዚያ ስምምነት ከሆነ የአባይ ውሃ ሙሉ ለሙሉ የተሰጠው ለግብፅና ሱዳን ሲሆን የኢትዮጵያ ድርሻ ዜሮ ነው ብሏል። ቀጠል አድርጎም ኢትዮጵያ 85 በመቶ የአባይ ፍሰት አስተዋጽኦ ታደርጋለች በማለት ክፍሉ የግድቡን ግንባታ በፎቶ አያይዟል። የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም በበኩላቸው ትናንት ለጋዜጠኞች በሰጡት መግለጫ ኢትዮጵያ የጀመረችውን ግድብ አስመልክተው ሲናገሩ ማንም ወገን ሊያስቆመው የሚችል ፕሮጀክት አይደለም ብሏል። በእስር ቤት እንግልትና ሰቆቃ የደረሰባቸው እስረኞች በፍርድ ቤት ስለሚገጥማቸው በደል የሚያወሱ ጽሁፎች በማህበራዊ የመገናኛ አውታሮች ተነቧል። ከጽሁፎቹ መካከል አንድ ታሳሪ አቤቱታቸውን ለማቅረብ ሲማጸኑ ከዳኞች ፈቃድ ባለማግኘታቸው ሕዝብ ይፋረደኝ ብለው በሰቆቃ የተኮላሻ ፍረታቸውን በፍርድ ቤት ውስጥ አሳዩ፣ ያለቀሱም ነበሩ የሚለውን ጽሁፍ ብዙዎች በትዊተርና በፌስቡክ ተቀባብለውታል። ስለ እስረኛው ሰቆቃ የሚያወሳው የጋዜጠኛ ጌታቸው ሽፈራው ጽሁፍን ያያያዘው ሰሚር አሊ ይህ በኢትዮጵያ እስር ቤቶች ምን እየሆነ እንዳለ ያሳየናል ሲል በእንግሊዝኛ ጽፏል። ከዞን ዘጠኝ ጦማሪያን አባላትና መስራቾች አንዱ የሆነው አጥናፍ ብራኔም የጌታቸውን የፌስቡክ ጽሁፍ በማያያዝ ባሰፈረው ጽሁፉ የሚኮሩበት ትልቁ ቅጣት ብልት ማኮላሸት ሲል አጭር መልእክት በትዊተር ገጹ አስነብቧል። አድማጮች የዛሬው የማህበራዊ መገናኛ አውታሮች ቅኝት ዝግጅታችን በዙ ይደመደማል። አስተያየትና ጥቆማችሁ አይለየን። መልካም ጊዜ። ጤና ይስጥልኝ።